ትላንት ማክሰኞ መስከረም 14 ቀን 2017 ዓ ም ምርጫ ቦርድ እውቅና ያልሰጠውና በህወሀት አመራሮች ውዝግብ በፈጠረው ጉባኤ የተሳተፉ የህወሀት አመራሮች ባወጡት መግለጫ የክልሉ የጸጥታ ኃይሎች በጊዜያዊ አስተዳደሩ ስር ሊመሩ አይገባም ሲሉ የአስተዳደሩን ካቢኔ መግለጫ ተቃውመዋል። ጊዜያዊ አስተዳደሩ የፕሪቶሪያው ስምምነት እንዲያስፈጽምና አስተዳደራዊ ስራ ሊያከናውን እንጂ እንደ አንድ መደበኛ መንግስት ሰራዊት ሊመራ አይችልም ሲል መግለጫ ጠቅሷል። እንዲሁም በአሁን ጊዜ ባለው አደረጃጀት የጊዜው የአስተዳደሩ ተጠሪነት ለፌዴራል መንግስት ነው ያለው መግለጫው። በዚህም ሰራዊቱ በፌዴራል እንዲታዘዝ የሚያደርግ አደገኛ ሁኔታ ይፈጥራል ብሏል። ይህ ሰራዊት በዲዲአር ወደ ቀድሞ ህይወቱ እንዲመለስ የሚጠብቅ እንጂ ፖሊስ ወይም ሚሊሻ ስላልሆነ በአስተዳደሩ ሊመራ አይገባም በማለትም መግለጫው አክለዋል። የዚህ ሰራዊት ተልእኮ ምንድን ነው? እንዴት መመራት ይገባዋል? የሚል አካታች ውይይት ያስፈልገዋል ሲል ያሳሰበው መግለጫ አስተዳደሩን ለማስተካከል ሲሆን ህወሓት ተግባራዊ እርምጃ ይወስዳል ብለዋል በአሁኑ ጊዜ በትግራይ ክልል ያለው ችግር በህወሓት ውስጥ ክፍፍል እንዳለ ለማሳየት በክልሉ ጊዜያዊ አስተዳደር ካቢኔ መግለጫ የተገለጸው ተቀባይነት የለውም ሲል መግለጫው ውሳኔውን አጣጥሎታል የትግራይ ክልል ጊዜያዊ አስተዳደር ካቢኔ መስከረም 12 ቀን 2017 ዓ ም ያሰራጨው መግለጫ አስተዳደሩ እንደተመረጠ መደበኛ መንግስት ስልጣኑን ለማደላደል የሚያግዘው ነው ብለዋል በአሁኑ ጊዜ ያለው ልዩነት ህወሓትን በማዳን የትግራይን ህዝብ ጥቅም ለማድረግ በሚጠር ፓርቲ ፓርቲና በሂደት ከትግል ወጥቶ ፓርቲውንና ሰራዊቱን ለማፍረስ በሚንቀሳቀስ ቡድን መካከል ነው ሲል በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት መግለጫ አስታውቋል። በአስተዳደሩ ውስጥ ያለው ቡድን የትግራይ ህዝብን ጥቅሞች አሳልፎ የሚሰጥ ነው ሲል የወነጀለው መግለጫው የህዝብና መንግስት ሀብት በመጠቀም የተደራጀ የጥፋት ስራ እየፈጸመ ነው ሲል ቡድኑን ከሷል። መግለጫው በማከልም ጊዜያዊ አስተዳደሩ በክልሉ በሪፎርም ስም የስርዓት ለውጥና ፖለቲካዊ እጥበት ለማካሄድ ዝግጅት እንዳለው እንደሌለው አሳይቷል። ይህ ተቀባይነት የለውም ብለዋል። በዚህ ጉዳይ መግለጫ ካወጡት የህወሀት አመራሮች፣ ከክልሉ ኮሚኒኬሽን ጽህፈት ቤት፣ ከጸጥታ ኃይሉ አመራሮችና ከፌዴራል የታድሶ ኮሚሽን ማብራሪያ ለማግኘት በአካል በመቅረብና ስልክ በመደወል ያደረግነው ጥረት አልተሳካም። የክልሉ ካቢኔ እሁድ መስከረም 12 ቀን 2017 ዓ ምት ባወጣው መግለጫ በትግራይ ክልል የተፈጠረው ክፍፍል በህወሀት ከፍተኛ አመራሮች መካከል እንጂ በጊዜያዊ አስተዳደሩና በህወሀት መካከል አይደለም ሲል አስታውቆ ነበር። እንዲሁም ህግና ስርዓት ተከትሎ የመሾም ና የመሻር ስራውን እና የለውጥ እንቅስቃሴ አጠናክሮ እንደሚቀጥል በመግለጽ የክልሉ የጸጥታ ኃይልም የጊዜው አስተዳድሩ አካል በመሆኑ በክልሉ ፕሬዝደንትና በካቢኔው እየተመሩ የሚሰጣቸው ተልዕኮ ይፈጽማሉ ማለቱ ይታወሳል። የክልሉ ምክትል ፕሬዚደንትና የጸጥታ ኃይሉ መሪ ሌተናንት ጀኔራል ታደሰ ወረደ ከአንድ ወር በፊት በሰጡት መግለጫ የክልሉ ጸጥታ ኃይል ለማንኛውም አካል እንደማይወግንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑ አስታውቀው ነበር። ይሁን እንጂ የጸጥታ ኃይሉ በቅርብ ጊዜ በይፋ የሰጠው መግለጫ የለም። በጉዳዩ አስተያየታቸውን እንዲሰጡን የጠየቅናቸው የሕግ ምሁሩ አቶ ምስጦፋ አብዱ የጸጥታ ኃይሉ ገለልተኛና የክልሉ የጸጥታ ሁኔታ ብቻ ሊቆጣጠር ይገባል ይላሉ። ጸጥታ ኃይል ብገለልተኝነቱ ህዝብነታ ክልልን የጸጥታ ኃይሉ ገለልተኛ ሆኖ የህዝቡንና የክልሉን ደህንነት መጠበቅ አለበት። የሰላም ሂደቱን በሚያደናቅፍ መልኩ መሆን የለበትም። የፕሪቶሪያው ስምምነት በህወሓትና በፌዴራል መንግስቱ መካከል ነው የተፈረመው። ስለሆነም በስምምነቱ መሰረት ወደ ፖለቲካዊ ውይይት መገባት አለበት። ወደ ፖለቲካዊ ውይይት ካልተገባ ወደ ከባድ አዘቅት ነው የሚያስገባን። በሌላ በኩል የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ለወረዳዎች ከተሞችና ክፍለ ከተሞች ምክር ቤት ትናንት መስከረም ሰላም አሰራት ቀን 2017 ዓ ም በጻፉት ደብዳቤ ህገ ወጥ ጉባኤ ያካሄደ ቡድን ምክር ቤቶቹን በመጠቀም ይቃወሙኛል ያላቸው አመራሮች ከስልጣን እያወረደ እና ጥላሸት እየቀባ ይገኛል ብለዋል። ምክር ቤቶች የመንግስት እንጂ የአንድ ፓርቲ ወይም ቡድን አይደሉም፣ ያሉት አቶ ጌታቸው ከሕግና አሰራር ውጭ የሚደረግ እንቅስቃሴ ተቀባይነት የለውም፣ መቆም አለበት ብለዋል። ይህ ካልሆነ ተጠያቂነት ለማስፈን ይሰራል ሲሉም በደብዳቤያቸው አሳስበዋል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም